አድህነኒ እግዚኦ እስማ ሃልቀ ሄር ወውህደ ሃይማኖት እምእጓለ እምህያው ከንቶ ይትናገሩ አህዱም ስለ ካልኡ በከናፍረ ጉህሎት ልበ ወበልብ ይትናገሩ። ይሴረወን እግዚአብሔር ለከናፍረ ጉህሎት ወለልሳን እንተ ተአቢ ናቢበ እለ ይብሉ ንዐቢ ልሳናቴነ ልሳናቴና ወከናፍሪናኒ ሀቤነ ሙንቱ መኑ ውእቱ እግዚእነ በእንተ ህማሞሙ ለነዳያን ወመንተጋሮሙ ለምቁሃን ይእዝየ እትነሳ ይብየ እግዚአብሔር እሬስ የመድኃኒተ ወአግህድ ቦቱ ቃል እግዚአብሔር ቃል ንጹህ ከመብሩር ብሩር ጽሩይ ንጡፍ ወፍቱን ምድር ዘአጽረይዎ ምስብዒተ አንተ እዝዮ ቀበና ወተማይጸነና እምዛቲ ተውልት ዘላለም አውደ ይሃውር ወረስያን ወበከመ በየልልናከ ሰራይከሙ ለደቂቀ እጓለ ምሕያው